የወጣቶች አለም በከተሞች የሚኖሩ በርካታ ወጣት ኢትዮጵያውያን ፍርሃት ሰቅዞ ይዟቸዋል በሰፈር በመንደራቸው በቤተሰብ ጎረቤታቸው የሚያዩትና የሚሰሙት እስራት ነገም የእነርሱን ቤት ላለማንኳኳቱ እርግጠኞች አይደሉም የሸሹት የመሰላቸው የእስር ወሬ ቴሌቪዥንና ሬዲዮናቸውን ሲከፍቱ ተከትሏቸው ይመጣል በዚህን አካባቢ በዚያን ደግሞ ያን ያህል በቁጥጥር ስር ውለው ምርመራ እየተካሄደባቸው ነው የሚል አስጨናቂ ዜና ጋር ይፋጠጣሉ። እንደ መቀጣጫ በማስረጃነት የሚቀርቡ የዕድሜ ኩዮቻቸውን በቴሌቪዥን መስኮት እያዩ ይሸበራሉ። ፍርሃት፣ ስጋት፣ ጥርጣሬ መጪውን ካለማወቅ ጋር ተዳምሮ አየሩን አክብዶባቸዋል። መንግስትን ተቃውመው ድምፃቸውን ለማሰማት አደባባይ በወጡት ላይ ጭንቀቱ ይበረታል። ሀሳብን በነፃነት የመግለጽ ህገ መንግስታዊ መብታቸውን እየተጠቀሙ እንደሆነ የሚያስቡት እነዚህ ወጣት ሰልፈኞች በየማኅበራዊ ድረገጹ ፎቶቻቸው ሲወጡና ቪዲዮዎቻቸውን ሲያጋሩ በልበ ሙሉነት ነበር። ዛሬ ግን ጣጣው ያስፈራቸዋል። በመላው አገሪቱ የታወጀውና ለትርጉም ክፍት የሆኑ አሻሚ አንቀጾች ያዘለው የአስቸኳይ ጊዜ አዋጅ ጭራሽ ሆኖ ከህግ አወጣጥ መንፈስ በተቃራኒ ወደ ኋላ ሄዶ ባለፈው አንድ ዓመት ውስጥ የተደረጉ የህውከትና የብጥብጥ እንቅስቃሴዎች ላይ የተሳተፉትን እንደሚቀጣ ማወጁ ክፉኛ አስደንግጧቸዋል። ምን ማድረግ እንዳለባቸው ግራ የተጋባ ወጣቶች መሸሸግ ግዴታቸው ሆኗል። በመስከረም መጨረሻ ከፍ ያለ ዓመፅና ተቃውሞ ካስተናገዱ የኦሮሚያ አካባቢዎች አንዱ በሆነው ምስራቅ ሸዋ ዞንም የሆነው ይኸው ነው። አስር ወረዳዎችና አንድ የከተማ አስተዳደር የሚገኝበት ይህ ዞን ከአንድ ወረዳ በስተቀር በሁሉም ላይ ከአነስተኛ እስከ ከፍተኛ ውድመት መድረሱን የዞኑ ፖሊስ በወቅቱ አስታውቆ ነበር። ፖሊስ ለተቃውሞ የወጡ ወጣቶች ሆቴሎችን፣ የአስተዳደር ጽህፈት ቤቶችንና ተሽከርካሪዎችን አጥቅተዋልም ብሏል። ለደህንነታቸው ሲባል ስማቸውን መግለጽ ያልፈለጉ የዞኑ ነዋሪ ወጣቶቹና ሌሎች ለተቃውሞ የወጡ ግለሰቦች በኤሬቻ በዓል ወቅት የደረሰውን እልቂትና ሌሎችንም ጥያቄዎች ማንሳታቸውን ያወሳሉ። በወቅቱ በነበረው ተቃውሞ ንብረት መቃጠሉን ያንን ተከትሎም እርሳቸው በሚኖሩበት ወረዳ በርካቶች መታሰራቸውን ይናገራሉ። ከታሳሪዎች ውስጥ አብዛኞቹ ወጣቶች እንደሆኑና ሸሽተው የተደበቁ እንዳሉ ይገልጻሉ። ሽሸጋው በሌሎች የኦሮሚያ አካባቢዎች የሚታይ እንደሆነም ጭምር ያስረዳሉ። እንደ ወረዳችን እንግዲህ በአንድ የተያዙና የታሰሩም አሉ። ወጣቶችም ናቸው ወጣቶችም ናቸው። ይሄን ያህልም ደግሞ ያው እጅ ያልሰጡም ብዙ የሸሹ አሉ። እነሱ እንግዲህ ያው ተደብቀዋል። እንግዲህ እንደ ኦሮሚያ ትክክል ነው። ይሄ እንደ ኦሮሚያ ብዙ ወጣቶች ፈርቶ ሸሽተዋል። የታሰሩም አሉ። ለአሁን ለጊዜ እኔ የማውቀው ነገር ወደ ክልል የወጡና ወይም ወደ ሌላ ሸሹ ሳይሆን ባለበት ተደብቆ ነው። የአስቸኳይ ጊዜ አዋጁን ለማስፈጸም ባለፈው ሳምንት መጨረሻ የወጣው መመሪያ በውቀትና በጥብጥ ውስጥ በቡድን ወይም በግል ተሳትፏል ያላቸውን ግለሰቦች በአስር ቀናት ውስጥ በፈቃደኝነት እጃቸውን እንዲሰጡ ጠይቋል። እጁን በገዛ ፈቃዱ ለፖሊስ የሰጠ ሰው እንደ ወንጀል ተሳትፎ ቀላልና ከባድነት አሊያም ዋና ፈጻሚና አባሪ ተባባሪ መሆኑ ታይቶ የአስቸኳይ ጊዜ አዋጁን ለመተግበር በተቋቋመው ኮማንድ ፖስት አማካኝነት የተሃድሶ ትምህርት ተሰጥቶት እንደሚለቀቅ ቃል ገብቷል። ኮማንድ ፖስቱ በዚህ ሳምንት ባወጣው መግለጫ 1600 ገደማ ተጠርጣሪዎች በቁጥጥር ስር መዋላቸውንና በፍቃደኝነት እጃቸውን መስጠታቸውን አስታውቆ ነበር። ይህን መሰሉ የጅምላ እስራት ግን የአስቸኳይ ጊዜ አዋጁ ከመደንገጉም በፊት በኦሮሚያና አማራ ክልሎች ለወራ ሲደረግ መቆየቱን የሰብአዊ መብት ተሟጋቾች ሲገልጹ ቆይተዋል። እንደ አምነስቲ ኢንተርናሽናል እና ሂውማን ራይትስ ዋች ያሉ ተሟጋቾች አንድ ዓመት በዘለቀው ህዝባዊ ተቃውሞ በሺዎች የሚቆጠሩ መታሰራቸውን በየመግለጫዎቻቸው ጠቅሰዋል። በመቶዎች የሚቆጠሩ ሰዎች ከታሰሩባቸው ከተሞች መካከል አንዷ በሆነችው ባህር ዳር ነዋሪ የሆነ ወጣት ድንገተኛ እስርን ፍራቻ ወደ አዲስ አበባ ለመሸሽ መገደዱን ይናገራል። ነገሮች እስኪረጋጉ በሚል ከሶስት ጓደኞቹ ጋር ወደ አዲስ አበባ ያቀናው የባህር ዳር ወጣት በመዲናይቱ ለሁለቱ ወራት መቆየቱን ይገልጻል። ለደህንነቱ ስንል ስሙን ማን ጠቅሰው፣ ይህ ወጣት ወደ አዲስ አበባ ከመሄዱ በፊት በባህር ዳር የነበረውን ሁኔታ እንዲህ ያካፍላል። ሰው ምናምን እየታፈሰ ቤት ምናምን እየገቡ ሰው እያስወጡ ወደ ብር ሸለቆ ምናምን ጭነው ይወስዳሉ። በቃ እና አልከፍትም ምናምን ካልክ ራሳቸው ሰብረው ገብተው ምናምን ይወስዳሉ። እኔ ራሱ ማውቃት ሴትዮ ናት ያስጣለች ወጣ ራሱ እንኳን መውጣት ቤት ራሱ መጠመቅ ማችልበት ሰዓት ነበረ። ወደ ሌላ እኛ ራሱ የነበር ነው ወደ አስራ አራት ባህር ዳር ቀበሌ አስራ አራት ሚባላ ያለ እዛ ጓደኞቻችን ቤት ተደብቀን ነው ያን ጊዜ በስንት መከራን የመጣን። ስንመጣ ራሱ ዘንድሮ ዩኒቨርሲቲ ለመግባት እየተሰናዳ የነበረው ይወጣል አዲስ አበባ ከሰው ተጠግቶ እንዲቆይ በመገደዱ መቸገሩን ይናገራል። ለአካባቢው ባዳ በመሆኑ አብዛኛውን ጊዜ ያሳልፍ የነበረው በቤት ተቀምጦ እንደነበር ያስረዳል። ለመሸሸጊያነት የመረጣት አዲስ አበባን ብትሆን የአስቸኳይ ጊዜ አዋጁን ተከትሎ ከፍርሃት ቆፈን አላመለጠችም። ወጣቶቿ ውጭ ውጭ ማለትን ትተው ከቤት መከተት አዘውትረዋል። በፖለቲካና አገራዊ ጉዳዮች ላይ የሀሳባቸውን ከመተንፈስ ተቆጥበዋል። ለስራ እንኳ የኢንተርኔት አገልግሎት እንደ ልብ ማግኘት ቸግሯቸው የሆቴል ዋይፋይ አገልግሎት ጠኝ ሆነዋል። አዲስ አበባ እንዴት ይመሽና ይነጋላት እንደያዘ የከተማዋ ወጣት እንዴት አዝቦታል? በከተማ ውስጥ እንግዲህ ስፔሻሊ ማታ ላይ እንደ ሰው አይነት እንቅስቃሴ የለም። ሰዎች በጊዜ የሚከተቱት እና የሆነ አን የሆነ ስሜትን ነገር አለ። የሆነ የመጠራጠር አይነት ነገር አለ። እንደ አይነት ምቾት ነገር አታይም። በአጠቃላይ ምቾት ነገር አታይም። መሸማቀቅ ነገር አለ። ስለዚህ ጥርጣሬ፣ ያለ ፍርሃት አለ። በመዲናይቱ ያረበበውን ፍርሃት ይዞ በዚህ ሳምንት አባይን የተሻገረው የባህር ዳር ወጣት ወደ ቀዮ ቢመለስም አሁንም እታሰራለው የሚለው ስጋቱ ግን ከውስጡ አልወጣም። የአስቸኳይ ጊዜ አዋጁ በቋፍ የነበረውን ስጋቱን የበለጠ እንዳባባሰው ይገልጻል። በአካባቢያቸው እስራት መቀጠሉን፣ ቀደም ሲል በብር ሸለቆ ታስረው የነበሩ እንደገና እንደተያዙ መስማቱን፣ ነገር ግን ብዛታቸው ምን ያህል እንደሆነ እንደማያውቅ ያብራራል። አብዛኞቹ ታሳሪዎች ወጣቶች መሆናቸውን ግን ይመሰክራል። የአስቸኳይ ጊዜ አዋጁ ከመውጣቱ ቀደም ብሎ አንድ ሺህ ሰዎችን በቁጥጥር ስራው ላይ ነበረችው። ሰበታም እንደ ምስራቅ ሸዋ ዞንና ባህር ዳር ሁሉ ወጣቶች ዋነኛ ኢላማ የሆኑባት ነች። ይህንኑ የሚያረጋግጡት የከተማዋ ከንቲባ አቶ አራርሳ መርዳሳ ለተቃውሞ የወጡ ወጣቶች አንግበዋቸው የነበሩ ጥያቄዎችን ይዘረዝራሉ። አብዛኛው እዚህ ውስጥ የተሳተፈ ወጣት መሆኑ ያው ግልጽ ነው፣ የሚያጠራጥር አይደለም። በጥርጣሬ ፖሊስ በቁጥጥር ስር ያዋላቸው ሰዎች ደግሞ በማረጃ እየተጣራ ተጠያቂ የሚሆኑት ተጠያቂ ይሆናሉ። ማረጃ ያልተገኘባቸው ሰዎች በሂደት እየተለቀቁ ሁሉም መፍትሄ የሚያገኝ ይመስለኛል። ወጣቱ ያው አብዛኛው የመልካም አስተዳደር ጥያቄ፣ ሁለተኛ የስራ አጥነት ጥያቄ ተደራጅተው በወቅቱ ወደ ስራ ከመግባት አንጻር ያለው ችግር ይሄ እንዲስተካከልላቸው እና እንዲቀረፍላቸው ይፈልጋሉ። አብዛኛው የዚህ የመልካም አስተዳደር ቅሬታ ናቸው ያስገቡት። የተወሰኑ ወጣቶች ከጠላትና አጥፊ ያህል ጋር አብረው የመልካም አስተዳደር ጥያቄ የሚያነሱትን ለራሳቸው ዓላማ መጠቀም ያድርገዋቸዋል ይላሉ ከንቲባው። ነገር ግን ተቃውሞቹ ላይ በጥቃቅንና አነስተኛ የተደራጁና የፋብሪካ ተቀጣሪዎች ጭምር መሳተፋቸውን አይክዱም። የመልካም አስተዳደር በዚህ መንገድ የሚፈታ መስሏቸው የተቀላቀሉ አሉ። ነገር ግን ይህንን የጥፋት ኃይል ተደራጅቶ ለማሳካት የሚንቀሳቀሱ ስራ ያላቸውም ኢቭን በአነስተኛና ጥቃቅን ተደራጅቶ እየሰሩ ያሉትም እዚህ ውስጥ የተሳተፉበት አለ። ስለዚህ ይሄ ከአመለካከት የድርጊት ጉዳይ ነው። ስለዚህ ሁሉም ደግሞ ስርአት እና መልካም አስተዳደር ችግር ነው ተብሎ ያልተገለጸበት ምክንያትም ይሄ ነው። በየቦታው የሚንተከተኩት የወጣቶቹ ጥያቄዎች በሀገር ሽማግሌዎች ዘንድ ሳይቀር ቦታ አግኝተዋል። አሁን ይኸውልህ የሀገር ሽማግሌዎች ወጥቶ የሚትፈለጉትን ልጆቻችንን እናስቆማለን ከዚህ በኋላ ምህረት ይደረግል መንግስትን ምልጦ ቅድማ ሽማግሌ ወጣ። አልፎ አልፎ አሁንም ግን ከውስጥ ከውስጥ ውከትን ያነሱ ሰዎችና ብጥብጥ ያነሱ ሰዎች እንዲያዙ ነው። አሁንም መንግስት ለጥያቄዎቹ ምላሽ እንዲሰጥ እየጠየቁ የሚገኙት የምስራቅ ሸዋ የሀገር ሽማግሌዎች፣ ጎን ለጎን እየተፈለጉ ለሚገኙ ወጣቶች አማላጅ ሆነው ምህረት ፍለጋ ባለስልጣናት ደጅ ቆመዋል። መንግስት ተጠርጣሪዎች እጃቸውን በገዛ ፈቃዳቸው እንዲሰጡ ያስቀመጠው ቀነገደብ ሊጠናቀቅ ቀናቶች ቀርተውታል። ከዚያ በኋላ በሁከትና በብጥብጥ የጠረጠራቸውን በጅምላ ማሰር ይቀጥላል ወይንስ ሌላ መፍትሄ ይፈልጋል? የሚለው ጉዳዩን በአትኩሮት የሚከታተሉ ወገኖች ጥያቄ ነው። እስከዚያው ግን ድብብቆሹ ይቀጥላል። የዛሬው ዝግጅት በዚሁ ተጠናቋል። ተስፋ ለሞልደየስ ነኝ። ጤና ይስጥልኝ።